ዲሞክራሲ በተግባር ነው ዋና ጽህፈት ቤቱ ዋሽንግተን ዲሲ ውስጥ የሆነው ኢንዳውመንት ፎር ዲሞክራሲ ወይም የዲሞክራሲ ውርስ የሚባለው ተቋም አዘጋጅቶት በነበረ አንድ የውይይት መድረክ ላይ ተናጋሪ የነበሩት የቀድሞ የኢትዮጵያ ተቃዋሚ ፓርቲ መሪ ብርቱካን ሚደቅሳ ያሳዩትን የኢትዮጵያ ፖለቲካ ተቃውሞ ፖለቲካ ታሪክና እክሎችን በመጀመሪያው ክፍል በሰለሞን አባተ በቀረበ ቅንብር አድምጠናል። በውስጥ ችግሮችና በአጠቃላይም ሌሎች ችግሮች መሠረታዊ መንስኤዎች እንዲሁም በመፍትሄ ሀሳቦች ላይ አትኩረው የተናገሩበት የዝግጅቱ የመጨረሻ ክፍል ቀጥሎ ይቀርባል። አሁን ወደ ሰለሞን አባተ ወይዘሪት ብርቱካን የተቃዋሚ የፖለቲካ ድርጅቶች የውጭ ችግሮች ወይም መሰናክሎች ያሏቸውን ሲጠቃቅሱ የገዢው ፓርቲ አባሎቻቸውን ማሰርና ማሳደድ፣ የተለያዩ አስፈሪና ጨቋኝ ናቸው ያሏቸውን ሕግጋት ማውጣት የፖለቲካ ተቃውሞን እንደ ሽብር መፈረጅ እንዲሁም የኢትዮጵያ መንግስት ዓለም አቀፉን ሽብር ፈጠራ በመዋጋት በኩል እንደ አጋር በመታየቱ ምክንያት የዓለም አቀፉ ማህበረሰብ ጫና ደካማ መሆን የሚሉትን ጠቃቅሰዋል። ወይዘሪት ብርቱካን አክለውም ኢህአዴግ በእርዳታ የሚያገኘውን የውጭ ገንዘብ የፖለቲካ ተቃውሞን ለማፈን ጉዳይ እንደሚያውል በመግለጽም ከሰዋል። ያ የበረታ ጫና ፈጣሪ የፖለቲካ ባህል ከላይ ወደ ታች የሚፈሰውን የስልጣን ተዋረድ አሰራር እንደሚያጠናክረውና ጠንካራ ዲሞክራሲያዊ ተቃውሞ እንዳይፈጠር የሚገድብ መሆኑን የጠቆሙት ወይዘሪት ብርቱካን የተራዘመ የአምባገነን ፖለቲካ ታሪክ ባላት ሀገር ውስጥ ያለው ሲቪል ማህበረሰብም ጥንካሬ የሌለው በመሆኑ ዲሞክራሲያዊ የፖለቲካ ፓርቲዎችን የመገንባቱን ስራ ያወሳስበዋል ብለዋል። ወይዘሪት ብርቱካን የፓርቲዎቹ የውስጥ ችግር ብለው ያነሱት ነጥብ ከእነዚያ የውጭ ካሏቸው መሰናክሎች የሚወለዱ እንደሆኑ አሳይተዋል። በመንግስቱ የተጣሉት ጭቆናዎች ከነዚያ ችግሮች የተወሰኑትን ያባብሷቸዋል። ለምሳሌ ሰርጎ መግባትና የአስመሳይ ተቃዋሚ የፖለቲካ ፓርቲዎች መፈጠር ወደ ብዙ መቆራቁሶችና የፓርቲዎች መከፋፈል መርቷል። ትርጉም ያለው እድገት ለማስመዝገብ ፓርቲዎቹ አሁንም የውስጥ ባሏቸው ችግሮቻቸው ላይ መስራት ይጠበቅባቸዋል ብለው እንደሚያምኑ የተናገሩት ወይዘሪት ብርቱካን የችግሮቹ መሠረታዊ ምንጭ ናቸው ብለው ካነሷቸው ጉዳዮች መካከል የዘመናዊው የኢትዮጵያ መንግሥት ምስረታ ሂደትና መነሻው ቁልፍ ጉዳይ ነው ብለው እንደሚያስቡ ገልጸዋል። የኢትዮጵያ መንግስት ከውጭው ዓለም ጋር የነበረው ግንኙነት የትጥቅ ግጭቶች የበዙበት ነበር። በተለያዩ ጊዜያት ኢትዮጵያ ከግብፅ፣ ከቱርክ፣ ከእንግሊዝ፣ ከጣሊያንና ከሌሎችም ኃይሎች ጋር ተዋግታለች። እነዚያ ኃይሎች ለሀገሪቱና ለስልጣኔዋም ከባድ አደጋ የጋረጡ ነበሩ። ይህንን ሁኔታ ታዲያ የኢትዮጵያው ዘመናዊ መንግስት አላሚዎችና አናጺዎች እንደ ዋነኛ ግብዓት ወሰዱና የመንግስቱ ምስረታ በበረታ ማዕከላዊነት የታሰረና አህዳዊ መንግስት እንዲሆን አደረጉት። ይህ ሁኔታ ደግሞ የአንድን ዜጋና የአካባቢያዊ አስተዳደሮችን መብቶች አጠበበ። ይህ የመንግስት ምስረታ ውርስ ታዲያ አዲሱ የኢትዮጵያ መንግስት ከተመሰረተ በኋላ በተቀባበሉት አገዛዞች ላይ ሁሉ ጫና ማሳደሩን የጠቆሙት ወይዘሪት ብርቱካን ከዚያ ውርስ ሰብሮ እንደሚወጣ አግንኖ የሚናገረው የአሁኑ አገዛዝ እንኳ ከእርሱ የቀደሙት እንዳደረጉት ሁሉ በከፍተኛ ሁኔታ የተስፋፋና ማዕከላዊነቱ የጠበቀ አምባገነናዊ መንግስትን ይበልጥ አጠናክሯል ብለዋል። ምንም እንኳ ያ የመንግስት ምስረታ ታሪካዊ ውርስ የሀገሪቱን ነጻነት በዘመናት ውስጥ አስጠብቆ የቆየ ቢሆንም በውስጥ ግን የኢትዮጵያ የፖለቲካ ስርዓት አምባገነናዊነት የበዛበት እንዲሆን እንዳደረገው ወይዘሪት ብርቱካን አመልክተዋል። ዚ አዘር ፋክተር ኢን ማይ ኦፒንየን ዊች አንደርላይስ ኦቶሪታሪያኒዝም ኢዝ ዘ ኤሊቲስት አቲቲዩድ adapted by አምባገነናዊነትን የሚያጠናክረው ሌላው ጉዳይ የፖለቲካው ዘመናዊ ተዋንያን እነርሱ ለዚህ ጉዳይ የተሰሩ ስለመሆናቸው የፈጠሩት አስተሳሰባቸው ነው። ህዝቡ ተጠየቀም አልተጠየቀ ወይም ፈለገም ጠላ ግምት ውስጥ ሳያስገቡ ማህበረሰቡን የማዋቀር ኃላፊነት ወይም ተልእኮ የኛ ነው ብሎ የማሰብ ነገር በተማሪዎች ንቅናቄና የአሁኑን ገዢ ቡድን ጨምሮ ንቅናቄውን ተከትለው በተነሱ ፓርቲዎች ውስጥ ጎልቶ ተስተውሏል። በእርግጥ የመረጡት ማርክሳዊ ሌኒናዊ አስተሳሰብም ይህንን የምርጥነት ሀሳብ አጠናክሮታል። እንዲህ ዐይነቶቹ አስተሳሰቦች ታዲያ በቀላሉ ይተገበሩ ዘንድ የሀገሪቱ ማኅበራዊና ኢኮኖሚያዊ ሁኔታዎች አስተዋጽኦ በማበርከታቸው የኢትዮጵያም ሕይወት በአመዛኙ ገጠራማና በግብርና ላይ የተመሠረተ መሆን ያንን የከላይ ወደታች የኃይል ወይም የሥልጣን ተዋረድ አያያዝ ያጠናከረው መሆኑን አስረድተዋል። እንደማይምነት መካከለኛ ገቢ ያለው የህብረተሰብ ክፍል አለመኖር ወይም ማነስ የህብረተሰቡ በጎሳ፣ በሃይማኖት፣ በአኗኗር የበዛና የተለያየ መሆኑን የመሳሰሉ ተጨባጭ እውነታዎች በፓርቲዎች ውስጥና በውጭም የዲሞክራሲ ፖለቲካ እንዳይንሰራፋና እንዳይጠናከር ፈተናዎችን መደንቀራቸውን አመልክተዋል። እነዚህ ሁኔታዎች ሁሉ ቢኖርም አሉ ወይዘሪት ብርቱካን የጭቆናና የአምባገነንነቱ ምንጭ የመንግስቱ የራሱ ተፈጥሮና ስልጣኑን የሚያጠናክሩለት ክፍሎች አደረጃጀትና የግንዛቤ አቅጣጫ ነው ብለዋል። እንደ መፍትሄ ሀሳብም የዜጎችን የጎንዮሽ ግንኙነት ሊያጠናክሩ የሚችሉ የማህበረሰብ ድርጅቶችን ማደራጀትና ማጠናከርን ዴሞክራሲያዊ ባህል ይገነባ ዘንድ እክል የሚፈጥሩ ሁኔታዎችን ለማሸነፍ እንዲቻል የተለያዩ ሀገር በቀልና የአካባቢ ማህበራትን ማደራጀትና ማጠናከርን ከእምነት ተቋማት የሚፈልቁ ሲቪክ ሀሳቦችን ማበረታታትና መደገፍን ጠቅሰዋል። ህብረተሰቡን ለመድረስ ብቸኛው አማራጭ የመንግስት መገናኛ ብዙሃን በሆኑበት ሁኔታ ህዝቡን መድረስ አስቸጋሪ ነው ያሉት ወይዘሪት ብርቱካን በየማህበረሰቡ ውስጥ ያሉ ልማዳዊ የመገናኛ ዘዴዎችን መጠቀም አስፈላጊ ነው ብለው እንደሚያምኑ ተናግረዋል። ከውጭ የሚተላለፉ የተለያዩ ዴሞክራሲያዊ ይዘት ያላቸው አስተሳሰቦችም ጠቃሚ መሆናቸውን አስታውሰዋል። በእርግጥ አሉ ብርቱካን የኢትዮጵያ መንግስት የሚያካሄደውን የስርጭት አፈና ለመቋቋም ብዙ የገንዘብ አቅም ይጠይቃል። ዓለም አቀፉን ማህበረሰብ ለማሳመንና ጫና ለማሳደር የሚካሄዱ የአድቮኬሲ ስራዎች እንደሚያስፈልጉ፣ በዳያስፖራ ያለው ሰፊ ኢትዮጵያዊ ማህበረሰብ አሁን ያልተቀናጀ ቢሆንም በብሔራዊ ጉዳዮች ላይ ጠቃሚ ሚና እንደሚጫወትም ተናግረዋል። ዓለም አቀፉ ማህበረሰብም ለህዝብ ልማት ጉዳይ የሚለግሰው ገንዘብ ይቁም ብለው እንደማይሟገቱ ጠቁመው ይሁን እንጂ ለአፈና ጉዳይ አለመዋሉን ለማረጋገጥ ግን የቅርብ ክትትል ማድረግ እንዳለበት አሳስበዋል። ወይዘሪት ብርቱካን በመድረኩ ላይ ከተነሱላቸው ጥያቄዎች መካከል የእርሳቸውና ይመሩትም የነበረው ፓርቲ ሊበራል አመለካከት የኢትዮጵያን በጎሳ ላይ የተመሰረተ ፌዴራሊዝም የማስተናገድ አቅም አለው ወይ ተብለው ነበር። እርሳቸው ግን ዛሬ ፌዴራሊዝም ኢትዮጵያ ውስጥ አለ ብለው እንደማያምኑ ተናግረዋል። እንዲያውም ፌዴራሊዝም ጨርሶውንም አልተሞከረም ባይ ናቸው። It always amazes me, especially uh, the here in the United States, you know, whenever the issue of federalism is raised, they kind of to us, uh, the case of Ethiopia as if we have federalism. Yeah, federalism <laughs> ኢትዮጵያ ውስጥ ፌዴራሊዝም ያለ ይመስል ጉዳዩን ከኢትዮጵያ ጋር ሲያያይዙት ሁል ጊዜ ይደንቀኛል። አሁን ያለው እጅግ የተማከለ በበዛ ሁኔታ አምባገነናዊ ስርዓት ነው ብለዋል ወይዘሪት ብርቱካን። የእሳቸው ፓርቲ የፌዴራሊዝምን ሐሳብ ተቃውሞ እንደማያውቅም አመልክተዋል። መብቶችን በተመለከተ አሉ ብርቱካን ቀጥለው፣ በቡድን ላይ ተግባራዊ የሚደረጉ መብቶችን አላውቅም ማንኛቸው መብቶች በመጨረሻው ሲሉም አክሉ ተግባራዊ የሚሆኑትና የሚገለጹት በግለሰብ ላይ ነው። ግለሰብ በማህበረሰብ ውስጥ ተጨባጩ አካል ነው። ሌላ ሁሉ ዜግነታችንን ጨምሮ ሀሳባዊ ነው። አይደለም እንዴ? ስለዚህ በዚያ መሰረታዊ አካል መሰረታዊ የህብረተሰቡ አባል ላይ ነው ማተኮር ያለብን። ወይዘሪት ብርቱካንን ከሥነ ስርዓቱ በኋላ አገኘቼ በርካታ ጥያቄዎችን አንስቼላቸው ነበር። ይሁን እንጂ ለዛሬ ካለው የተጣበበ ጊዜ አኳያ ከፖለቲካው የራቁ ይመስላሉ ላልኳቸው የመለሱትን ላሰማችሁ። የዲሞክራሲ ታጋይ ነኝ፣ ከፖለቲካም ልወጣ አልችልም። ለዚህ ትግል የምችለውን ነገር ሁሉ እያደረግኩ ቀጥላለሁ። አሁንም የማደርገው እሱን ነው። ቅድም አንተ ስትገልጸው ወጣ ያልሽ ይመስላል አልከኝ። ወጣ ያልኩ ይመስላል፣ ግን በጣም ለምናደርገው ጥረት በጣም አስፈላጊው የሆኑ ነገሮች ላይ እንደገና በአዲስ ሁኔታ ለማሰብ ችግሮቻችን እንደገና ለማየት መውጫ መንገዶችን ለመፈለግ እሱኑ ነው ነው የምሰራው። ስለዚህ አልወጣሁም ነው። በዚህ መድረክ ላይ ከተለያዩ ተቋማት ኢትዮጵያውያንና አሜሪካውያን ምሁራን፣ ዲፕሎማቶችና የፖለቲካ ሰዎች ተጋብዘዋል።